ዜና ወኪሎች እንደዘገቡት ከጥንታዊው ከተማ ከቲምቡክቱ አንድ መቶ ኪሎ ሜትር ራቅ ብላ የምትገኘው መንደር የታጠቁ ሽፍቶች አድፍጠው ሰኞ ዕለት ሳይታሰብ በጣሉት አደጋ የአስር ሰዎች ሕይወት አልፏል። ዓርብ ዕለት ደግሞ አከታትለው በወሰዱት እርምጃ በዋናው ከተማ በማኮና በቲምቡክቱ መካከል የምትገኘውን ሌላዋን ትንሽ መንደር እንደዚሁ የታጠቁ ኃይሎች አጥቅተው በሆቴሉ ውስጥ የሚገኙትን የውጭ ሀገር ሰዎች ይዘው ተኩስ ከፍተዋል። የምዕራብ አፍሪካ የፖለቲካ እድገት ተንታኞች እንደ ሚስተር ፖውል ሜሊ ያሉ የቻተም ሀውስ ተመራማሪ እንደደረሱበት እያደፈጡ ሳይታሰብ ሽብር ፈጥረው የሚሰወሩትን የደፈጣ ተዋጊዎች ለመቆጣጠርና ለመያዝ በጣም አስቸጋሪ የሆነ እንደመጣም ገልጸዋል። እንደዚህ አይነቱን አደጋ የመጣል ሙከራ በያለበት በማሊ ይታያል። ይህ የተቀነባበረ እርምጃ በደፈጣ ተዋጊዎች መካከል ይሁን አይሁን ምንም የምናውቀው ነገር የለም። እዚህ ቦምብ ለማፈንዳት እዚያ ዞር ብሎ ጥቂት ሰዎችን ጠልፎ ሽብር ለመፍጠር ወይም ደግሞ አንድን የጦር ሰፈር ሳይታሰብ ከተፍ ብሎ በእነሱ ላይ ተኩስ መክፈት፣ ይህን ሁሉ ለማድረግ በጣም ጥቂት ሰው ይበቃል። እንደዚህ አይነቱን የጥፋት እርምጃም ለመውሰድ ቀላል ስለሆነ የትም ቦታ ማካሄድ ከባድ አይደለም። ማንም ሀይል ይህንን ሊያግደው አይችልም። የጦር መሳሪያውና ሰራዊቱም ጠንካራ ቢሆን ይህንን ሊቋቋመውም አይችልም። ተይዘው በሽፍቶቹ ከሞቱት የውጭ አገር ሰዎች መካከል የዩክሬንና፣ የደቡብ አፍሪካ፣ የኔፓል እና የማሊ አውሮፕላን አብራሪዎችና ኢንጂነሮች እንዲሁም የመኪና ሹፌሮች ይገኙበታል። ከዚህ ሁሉ ስራ ጀርባም የእስላም አክራሪዎቹ እንደሚገኙበት ገምተዋል። የድርጅቱ መሪ ሱሌማን ሞሐመድ ኬኒን ለአጃንስ ፍራንስ ፕሬስ የዜና ወኪል እነሱ እንደሆኑና ወደፊት ተመሳሳይ እርምጃም ደጋግመው ጸረ እስልምና ተከታዮች ላይ እንደሚወስዱ ይፋ አድርገዋል። አሁን ለብዙዎቹ መንገደኞች፣ ለሸንጎ አባሎችም ጭምር ወደ አካባቢያቸው ወደ ዘመዶቻቸው ለመመለስ መንገዱ ተዘግቶባቸዋል። ከሰሜን ማሊ ተመርጠው ወደ ዋና ከተማ ወደ ባማኮ የመጡት የሸንጎ አባሎችም የእረፍት ጊዜያቸውን ተመልሰው ከመረጣቸው ሕዝብ ጋር እንኳን ለማሳለፍ ተጨንቀዋል። ማሊ የፖለቲካ ታዛቢዎች ተስማምተው እንደሚናገሩት በሁለት የተለያዩ ነገር ግን ስልጣን ላይ ያለውን መንግስት ጥለው እነሱ ራሳቸው ስልጣን ላይ ለመውጣት በሚፈልጉ ሀይሎች መዳፍ እጅ እንደወደቀች ያረጋግጣሉ። አንደኛው ሚስተር ፖል ሜሊ እንደሚሉት በምድራዊው የፖለቲካ አስተሳሰብ የሚመራው የተገንጣዎች ወገን ነው። ሁለተኛው በመንፈሳዊና በመለኮታዊ አስተሳሰብ የሚነዳው የአክራሪ እስላሞች ድርጅት ነው። እነዚህ ሁለቱ ፍጹም የተለያዩ ድርጅቶች ናቸው። አክራሪዎቹ በሰላማዊ መፍትሄና በሰላማዊ መንገድ የሚፈታ ንግግርን በአገሪቱ ውስጥ እንዲከፈት አይፈልጉም። እነሱ የሚፈልጉት ምድራዊውን የሰው ልጆችን ችግር የሚፈታ የፖለቲካ መፍትሄ ሳይሆን፣ ይህንን እነሱ አይቀበሉም፣ የሰማያውን መለኮታዊ የሃይማኖት መፍትሄ ብቻ ነው ሁለቱን ለይቶ ማየት የሚችል ጭንቅላት ጠበብት እንደሚሉት የፖለቲካ መፍትሄ በማቅረብ በንግግርና በሰላም ድርድር ችግሩን ሊወጣው ይችላል። ሚስተር ሮልፍ ሙትሲኒሽ የጀርመኑ ሶሻል ዲሞክራት፣ ጊዜው አሁን ለማሊ ጥሩ ነው ይላሉ። Es ist durchaus ein richtiger Zeitpunkt, ሰሞኑን ተሰንዝረዋል። ይህም የሸንጎውን ድጋፍ በስራ ላይ ከመዋሉ በፊት ይጠይቃል። ይርጋ ኃይለ ሚካኤል ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ